የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችው የጋቢና ቪኦኤ አድማጮች የዛሬ ሐሙስ ጥር 28 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። በዓለም አቀፍ ደረጃ የሴት ልጅ ግርዛትን ለማስቆም የቅስቀሳ ቀን ነው ዛሬ

ጋምቤላ፣ ቤኒሻንጉል፣ አፋር፣ ሱማሌ የማስተዋወቅ ስራ ተከናውኗል። የሴቶች ህጻናትና ወጣቶች ሚኒስቴር የተሳትፎና ንቅናቄ ማስፋፊያ ዳይሬክተር ዳይሬክተር የሆኑትን አቶ ስለሺ ታደሰ ነው የሰማ ነው ኢትዮጵያ ውስጥ የሴት ልጅ ግርዛትን የማስቆም እንቅስቃሴን ያጋሩናል። በሌላ በኩል የተዛቡ መረጃዎች የጥላቻ ንግግሮችና የሀሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩትን ተጽዕኖ በተመለከተ የተደረገ ቃለ ምልልስም አለን። መጀመሪያው እንግዲህ ማህበረሰብ መካከል ያለውን መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። በዚህ በዩናይትድ ስቴትስ ሚኒሶታ በሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ጫካን ነበር የሰማ ነው። የምሽቱ እንግዳችን ናቸው አለን። ኢንተርኔቱ ችግር አለ፣ ፒራይቱ ችግር አለ፣ የታወቀ ነው ግን ያው ህልም ተፈርቶ ሳይተኛ አይታደርም እና ስራውን ጀመር ነው የተሰሙት ደግሞ በበይነ መረብ ላይ የአጋዥ ትምህርቶች የጥናት ማዕከል መስራች ናቸው። አቶ መንበሩ በቀለ ይሰኛሉ። እሳቸውንም ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩና እኚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ለጫጭር ዜናዎች ካፕታቡ አመሰግናለሁ ኤደን። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የኖቨል ኮሮና ቫይረስ ወደ ሀገር እንዳይገባና ና ቢገባ ምላሽ ለመስጠት የሚያስችሉ ዝግጅቶችን እያደረገ መሆኑን ገልጿል። ድርጅቱ የጤና ባለሙያዎችን ማሰልጠን፣ ቫይረሱ እንዳለባቸው የተጠረጠሩትን ለይቶ ማቆያ ማዕከላትን ማዘጋጀት፣ ዓለም አቀፍ በረራ በሚያስተናግዱ የአየር መንገዶች ላይ በመመደብ የቫይረስ ቅኝት ስራዎች ተጠናክረው እየተከናወኑ መሆኑን ገልጿል። ቫይረሱ በመከላከሉ ሂደት የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንደገና እንዲያጤነው ለመንግስት ጥያቄ ማቅረቡን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና መቆጣጠሪያ ዘርፍ ኃላፊ ዶክተር ፈይሳ ረጋሳ ለቪኦኤ ገልጸዋል። የአየር ትራንስፖርት መልካም ነገር አለው። እንደገና ደግሞ ከዚህ አንጻር ደግሞ አሉታዊ ተጽዕኖ አለው እና ይህንን እንግዲህ ለመንግስት ለጤና ጥበቃ ሚኒስትር እንግዲህ የሚያስፈልጉትን ተክኒካል የሆኑ ነገሮችን ቀርበዋል። ስለዚህ ከዚህ በኋላ ግራና ቀኙ ታይቶ ማለት ነው። የኢኮኖሚው፣ የሶሻሉ፣ የፖለቲካው የበሽታ ማስተላለፉ ሁሉ ታይቶ እንግዲህ መንግስት የምለው ነገር ይኖራል እና ይሄ እየተጠበቀ ነው። የዓለም የጤና ድርጅት በዓለም አቀፍ ደረጃ እየተዛመተ ያለውን ገዳዩን ኮሮና ቫይረስ ወረርሽኝን ለመከላከል የ675 ሚሊዮን ዶላር ድጋፍ ተማጽነዋል። ከተጠየቀው ከዚህ የገንዘብ ድጋፍ ውስጥ አብዛኛው ደከም ያለ የጤና ጥበቃ ስርዓት ያላቸው ሀገራት በቀጣዮቹ ሶስት ወራት ውስጥ ህዝባቸውን ከወረርሽኙ እንዲከላከሉ ለመርዳት የሚውል እንደሆነ ነው ድርጅቱ ያስታውቀው። የዓለሙ የጤና ድርጅት እንዳለው ቻይና ውስጥ በኮሮና ቫይረስ ምክንያት 490 ሰዎች ሞተዋል። 24363 ሰዎች ደግሞ ለቫይረሱ ተጋልጠዋል። ከቻይና ውጪ በቫይረሱ የታመሙ 191 ሰዎች ተገኝተዋል። ዛሬ ኢየሩሳሌም ውስጥ አንድ ፊልስጤማዊ በሚያሽከረክረው መኪና ቢያንስ አስራ ሁለት የእስራኤል ወታደሮችን ገጭቶ አቅስሏል። የእስራኤል የጦር ኃይል በሰጠው መግለጫ ወታደሮቹ ጥቃቱ የደረሰባቸው ኢየሩሳሌም ውስጥ ወደሚገኝ የባህልና የመዝናኛ ቀበሌ በእግራቸው በመጓዝ ላይ እንዳሉ መሆኑ ተገልጸዋል። ጥቃቱን ያደረሰው አሽከርካሪ አልተያዘም። ድርጊቱ በሽብር ተግባርነት እየተመረመረ ነው። ሀብታሙ ስዩምን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳቸው አምሻለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ዛሬ በዓለም አቀፍ ደረጃ የሴት ልጅ ግርዛትን ለማስቆም ቅስቀሳ የሚደረግበት ዕለት ነው። በኢትዮጵያም የሴት ልጅ ግርዛትን ለመቀነስ ቢቻልም ሙሉ ለሙሉ ለማስቆም ግን እንዳልተቻለ እና አሁንም ድረስ ግርዛት ከሚካሄድባቸው አገሮች ተርታ ዳለች የሴቶች የሕጻናትና ወጣቶች ሚኒስቴር አስታውቋል። በዚህ ጉዳይ ላይ በሚኒስቴር መስሪያ ቤቱ የተሳትፎና የንቅናቄ ማስፋፊያ ዳይሬክተር የሆኑትን አቶ ስለሺ ታደሰን አነጋግረን ዘገባ ይዘናል። ምንድን ነው እየተደረገ ያለው እንደ እኛ አሁን በቅርብ ማ አሁን የፈልግ ግዛትና ያለነጋ ብቻን የሚመለከት በቀጣይ አምስት ዓመት የሚከናወኑ ስራዎችን የሚያሳይ ነው። ያ ስራ ደግሞ በየደረጃው ለየክልሉ ሁሉ እንደዚሁ ተደርጎ የተሰራ ነው። ስለዚህ ያንን ኢምፕሊመንት የሚደረገው በአብዛኛው በየክልሉ ስለሆነ በተለይ በክልሎች ላይ ይህን የማስተዋወቅ ስራዎች ተጀምረዋል። እስካሁን ድረስ ትግራይ፣ አማራ፣ ሳር ማሌ፣ ቤንሻንጎልም እንደገና ደግሞ በጋምቤላ እነዚህ ስራዎች ተጀምረዋል። አሁን በቀጣይ እየተካሄደ ያለው ደግሞ በሌሎች ቀይ ክልሎች ላይ በኦሮሚያም ላይ እናካሄዳለን። የሁለት ሺህ አስራ ስድስት የቼስ ሪዛልት አለ። ያንን መሰረት በማድረግ ከፍተኛ ስርጭት ያለበት በአፋርና በሶማሌ ክልል ሲሆን፣ በዝቅተኛ ደረጃ ላይ ያለው ደግሞ የትግራይ ክልል እዚህ ላይ ግልጽ ለማድረግ ከአስራ አምስት እስከ አርባ ዘጠኝ የእድሜ ክልል ላይ በሚገኙት ላይ ነው። ያው የደችስ ጥናት ው ትሬንዱን ግን ለማሳየት በተለይ ታችኛው እድሜ ክልል ላይ ቀነስ እንደሚያሳይ ጥናቱ ያሳያል። አቶ ስለሺ በተደረጉ ጥናቶች እና ፍኖተ ካርታዎች መሰረት እንደ ሶማሌና አፋር ባሉ ክልሎች ላይ በእጥፍ መሰራት እንዳለበት ይናገራሉ። በተለይ ሮድማፕ ላይ ዋናው የሮድ ማፑ ትልቁ ስራ ከሚባሉት ውስጥ ምን ያህል ስራዎች መሰራት አለባቸው፣ በምን ያህል ፍጥነት ስራዎች መከናወን አለባቸው የሚለው አሳይቷል። በዚህ መሰረት እንደየክልሉ ሁኔታ ስምንት እጥፍ፣ ሰባት እጥፍ፣ ስድስት እጥፍ እንደዚህ መሰራት እንዳለባቸው ናቸው ያመላከተው። ስለዚህ ወደዛ ለመድረስ ከፍተኛ ጥረት እንደሚጠይቅ አመላካች ነው ጥናቱ ነው። ተግዳሮቶቹ እንግዲህ አሁን ምንድን ነው አንደኛው የማህበረሰብ ለውጥ ነው። በአጭር ጊዜ የሚመጣ አይደለም። እንግዲህ አላስፈላጊ በሆኑትን ወግና ልማዶች መቀየር ላይ እሱ ከፍተኛ ጥረት የሚጠይቅ ነው። ሁለተኛው እንግዲህ አባባሽ የሚሆኑ ምክንያቶች ይኖራሉ። ምክንያቱም አሁን ሮድማፑ ላይ በዋነኛነት የታዳጊ ሴቶችን የሴቶችን ማብቃት ኢምፓወርመንት ነው ትልቁ ስራ መሰራት መደረግ አለበት። እነሱን አቅማቸው ክህሎታቸው ማሳደግ ይጠይቃል ስለዚህ እነዚህ ነገሮች ላይ መሰራት እንዳለበት ከዛ በተጨማሪ በዳታ ላይ ተመስርቶ ስራዎችን የመስራት የአቅም ክፍተቶችና ልዩነቶች እነዚህን ተግዳሮቶች ልንወስዳቸው እንችላለን። ከዚህ ቀደም በነበሩት የሴት ልጅ ግርዛትና የማጥፋት ቅስቀሳዎች መምህራን፣ የአካባቢ መሪዎች፣ የአገር ሽማግሌዎች እንዲሁም የሃይማኖት አባቶችን መጠቀም አንዱ መንገድ እንደነበር የገለጹት አቶ ስለሺ የዚህ አመቱ ጭብጥ ግን ወጣቶችንም የለውጡ አካል አድርጎ ለመፍትሄ ማንቀሳቀስ እንደተካተተበትም ይገልጻሉ። እንግዲህ በዘንድሮ በተለየ ግርዛትን ቀን በተመለከተ ዋና አሁን ቴማቲክ ኤሪያው ዓለም አቀፉም ላይ እኛም ጋር ድርጊት ለማስቆም የማህበረሰብ መሪዎች፣ የጎሳ መሪዎች፣ የሃይማኖት መሪዎች እንግዲህ ቤተሰብ፣ ማህበረሰብ ሁሉ የሁሉም ስራ የሚጠይቅ ነው። እዛም ላይ ቅድም ባልኩት መሰረት እንደ አንድ ስትራቴጂክ እንትን የተቀመጠው አሁን እዚህኛው ላይ ደግሞ በተለይ ወጣቶችን በዚህ እንቅስቃሴ ላይ ማሳተፍ ያስፈልጋል። በወጣቶችም ሊቆም ይችላል። ምክንያቱም አንዳንድ ቦታ ላይ ልዩነቶች ስላ በሚመለከታቸው አካላት ጋር በመስራት እዚህ እንቅስቃሴ ውስጥ መግባት አለባቸው። የሚል የዓለም አቀፉ ምንትነ የዘንድሮ መኛም ፎከስ ነው። የተባበሩት መንግስታት የሴት ልጅ ግርዛትን በአለም አቀፍ ደረጃ በማያዳግም መልኩ ለማጥፋት እንደ አውሮፓውያን አቆጣጠር በሁለት ሺ ሰላሳ ከአስር አመት በኋላ ማለት ነው፣ አገራት ጠንክረው እንዲሰሩ እያገዘ ይገኛል። እንደ መንግስታቱ ድርጅት ሪፖርት ከሆነ በአለም ላይ ወደ ሁለት ሚሊዮን የሚጠጉ ሴት ልጆች ግርዛት ተፈጽሞባቸዋል። የአሜሪካ ድምጽ ሬዲዮ ኤደን ገረመው። heow jigjiga heow goday heow qabridahar heow dhagax buur heow diridhabe heow hinian vwaxaad dhegaysanaysaan gain v a አሁ እንግዲህ እያዳመጣችሁ ያላችሁ ከአሜሪካ አሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በፌስቡክ የምትከታተሉን አት ቪኦኤ አማሪክ ብላችሁ የምትከታተሉን ትችላላችሁ። አድራሻ አስተያየቶቻችሁንም እንዲሁ አድርሱም። በትዊተርም ሀሽታግ ጋቢና ቪ ብላችሁ መልእክቶቻችሁን አስቀምጡልን። ተከታዩ መሰናዳችን ደግሞ ቃለ ምልልስ ነው። የተዛቡ መረጃዎች የጥላቻ ንግግሮችና የሀሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩትን ተጽዕኖ በተመለከተ የተደረገ ቃለ ምልልስ ነው። ጽዮን ግርማ በዚህ ጉዳይ ላይ በዚህ ዩኒቨርስቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ጫላን አነጋግራለች። ወደ ውይይቱ በጣም አመሰግናለሁ። እግዚር ስጥልኝ። ወደ መጀመሪያ ጥያቄ ላምራ። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሀሰት ዜናዎች አንድ ማህበረሰብ ላይ የሚያስከትሉት ጉዳት ተብሎ ነጥብ በነጥብ ቢቀመጥ ባጭሩ ምንድን ነው መጀመሪያው፣ እንግዲህ ማህበረሰብ መካከል ያለው መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። ስለዚህ በዋናነት ይሄ ነው የሚጠቀሰው። ሁለተኛው የዜና አውታሮች መረጃ ምንጮች ተአማኒነታቸው ይቀንሳል፣ እና የሚመጡት መረጃዎች በሙሉ እውነተኝነታቸው ጥርጣሬ ውስጥ ስለሚገባ ማንኛውም የሚዲያ ተቋም የዜና ማሰራጫ ሚዲያዎች በሙሉ ችግር ውስጥ ይገባሉ ማለት ነው። ከዛ ባሻገር ደግሞ የሀሰት መረጃዎች በፖለቲካ ብቻ ሳይሆን በጤና ዘርፍም ትልቅ ቀውስ ውስጥ ይከታል ማህበረሰቡን ማለት ነው እና የፖለቲካ ብቻ ሳይሆን ሌሎች የማህበራዊ ትስስር መረጃዎችም ችግር ውስጥ ይገባሉ ማለት ነው እና በዋናነት ማህበረሰብን እርስ በርስ እንዳይተማመን ያደርጋል። የሚዲያ ተቋማት ወይም የዜና መሰራጫ ተቋማት ተአማኒነታ እንዲሁ ውጥረት እንዲነግስ ያደርጋል ማለት ነው እና የሀሰት መረጃዎች የተዛቡ መረጃዎች ከመንግስትና ማህበረሰብ ትስስር ባለፈ ማህበረሰብ እርስ በርስ ችግር ውስጥ የሚከት ውጥረት ውስጥ የሚከት ችግር ለኢትዮጵያ አገር ይሄ ነገር ቀድሞ አልነበረም ወይ ለምሳሌ አሁን የኢትዮጵያ መንግስት ወይም በጠቅላይ ሚኒስትር አብይ የሚመራው መንግስት ከመጣ በኋላ የሚፈጠሩ ጉዳዮችን ለማፈን ነው እንጂ ይሄ ነገር ቀድሞም የነበረ ነው ቀድሞም ተጣርቶ መረጃ ይቀርባል ማህበረሰቡ ስራውን ያከናውናል የሚል አስተያየት የሚሰጡ አሉ ንግግር የጥላቻ ንግግር የሚል ሀሳብ የሚመጣው የሚል የሚያነሱ አሉ በሌላ ወገን ደግሞ አይ የለም የጥላቻ ንግግር አለ። ችግሩ ደግሞ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው የሚሉም አሉ። እስቲ ይህንን ጉዳይ ከኢትዮጵያ ሁኔታ እንየው። በአጠቃላይ ኢትዮጵያ ውስጥ በትክክል ይሄ ችግር ነበረ? አሁን ያለው ሪፎርም ለውጥ ወይም ደግሞ የሽግግር መንግስት ከመምጣቱም በፊት ኢትዮጵያ ውስጥ እንዲያት ችግሮች ነበሩ። መሰረታዊ የሆኑ ባህላዊ ፖለቲካዊና ማህበራዊ መሰረቶች አላቸው። እነኚህ የጥላቻ ንግግርም የተዛባ መረጃ ልክ እኛ ኢትዮጵያ ውስጥ ጦር ከፈታ ወሬ ፈታው እንደሚባለው በአማርኛ ማለት ነው እና ባህላዊ መሰረታዊ የሆኑ ነገሮች አሉ። ግን አሁን ችግር እየሆነ የመጣበት ምክንያት ምንድን ነው? በዋናነት የማህበራዊ ሚዲያ ትስስሮች በጣም በፍጥነት መረጃን የማሰራጨት ችሎታ አላቸው። ዲስትሪቢዩትድ ወይም ደግሞ የተሰራጩ ናቸው። ልትቆጣጠሩ በማትችበት መንገድ ነው መረጃዎች የሚሰራጩት ማለት ነው። ትልቁ ችግር ይሄ ነው። ድሮም ነበረ ልክ ነው። ግን ደግሞ አሁን መሰረታዊ መዋቅራዊ ለውጥ አምጥቷል። ማህበራዊ ሚዲያዎች እንደዚህ አይነት መረጃዎች የማሰራጨት አቅማቸው፣ ፍጥነታቸው፣ ተደራሽነታቸው ከፍ ብሏል። ከዛ ባሻገር የማህበራዊ ሚዲያ ተጠቃሚ ያልሆኑ ማህበረሰቦችም የዚህ ችግር ሰለባ ናቸው። በምን ብቲ ኢትዮጵያ ውስጥ አሁን ያለው የሚዲያ ስርጭት የሚዲያ ተቋም ይዘት በብዛት መረጃውን የሚያገኙት የሚሰበስቡት ከማህበራዊ ሚዲያ ነው። ከማህበራዊ ሚዲያ ያገኙና በሬዲዮ በቴሌቪዥን እንዲሁም በህትመት ሚዲያዎች ያሰራጯቸዋል። የአንድን የመረጃ የሕይወት ዑደት ብትመለከት በብዛት የሚጀመረው ከፌስቡክ ነው። ከዛ ከፌስቡክ ወደ ሬዲዮ ይሄዳል ወይ ወደ ቴሌቪዥን ይሄዳል። ስለዚህ የኢንተርኔት አገልግሎት ተጠቃሚ ያልሆኑ ሰዎችም በዚሁ አማካኝነት፣ በዚህ በቴሌቪዥን፣ በሬዲዮ እና በህትመት ሚዲያው አማካኝነት ያን ተዛባ መረጃ ያገኛሉ ማለት ነው። እና በፊት የነበረ ቢሆንም ችግሩ ስር የሰደደ ማህበራዊ ፖለቲካዊና ባህላዊ መሰረት ያለው ቢሆንም አሁን ግን በፍጥነቱና በተደራሽነቱ ከፍ ያለ ደረጃ ደርሰዋል ማለት ነው እና በዚህ የተነሳ ኢትዮጵያ ውስጥ ብቻም አይደለም እንደተባለው ዓለም አቀፋዊ ችግር ነው። በጣም ችግር ውስጥ ነው ያለ ነው ማለት ያሉ ችግሮችን የመፍቻ መንገድ መቼም ሊኖር ይገባል እና በአጭር ጊዜ በረጅም ጊዜ የተለያዩ የመፍቻ መንገዶች ተብለው የተቀመጡ ነገሮች አሉ። እንደው እስቲ በአንተ በኩል በአጭር ጊዜ የመፍቻ መንገድ ናቸው የሚባሉትን። በመጀመሪያ ደረጃ የመፍቻ መንገዱ እውነታን የሚያነጥሩ ተቋማት አቅማቸው እንዲገነባ ማድረግ፣ እውነታን የሚያመነጥሩ ወይም ፋክት ቼክ የሚያደርጉ ማለት ነው። እነዚህ የጋዜጠኝነት ተቋማት፣ የትምህርት ተቋማት በየ ዩኒቨርሲቲ ያሉ የጆርናሊዝምና የግንኙነት ትምህርት ክፍሎች እነኚህ ስራ በአግባቡ እንዲሰሩ ማድረግ። ሁለተኛ ከመንግስት ነው እንግዲህ። አሁን በመንግስት በኩል በጣም በርካታ ትክክል ያልሆኑ የተዛቡ ወይም አንዳንዴም ውሸት የሆኑ መረጃዎች ይወጣሉ። ከመንግስት ተቋማት ከጠቅላይ ሚኒስትር ቢሮ ጀምሮ ያሉ የመንግስት ተቋማት የተሳሳቱ መረጃዎችን ለሕዝብ ያደርሳሉ። ስለዚህ መረጃዎች ለሕዝብ ከመድረሳቸው በፊት በጥንቃቄ ተመርምረው ተረጋግጠው ወይም ቬሪፋይ ተደርገው እንዲወጡ ማድረግ የተሳሳቱ መረጃዎች በሚወጡበት ሰዓት ቶሎ ብለው እነኛ መረጃዎች የተሳሳቱ መሆኑ እንዲታወቅ ኃላፊነትን መውሰድ ይቅርታ መጠየቅም ካለ ይቅርታ መጠየቅ። እንግዲህ ሆን ብለው የሚሰሩትንም ሰዎች ደግሞ በጣም በመጀመሪያ ደረጃ በኤቲክስ ወይም ደግሞ በስነ ምግባር እንዲታረሙ ማድረግ፣ በተደጋጋሚ በስነ ምግባር የማይታረሙ ከሆነ ደግሞ ወደ ህጋዊ እርምጃ መሄድ የሚሉ አሰራሮች አሉ። በረጅም ጊዜ ውስጥ እንግዲህ በዋናነት የሚዲያ ሊትሬሲ ወይም ደግሞ ሚዲያ እውቀትን ማህበረሰቡ እንዲጨምር ማድረግ ነው። ይሄም በትምህርት ዘመቻ መልክ የሚደረግ ብቻ ሳይሆን መሰረታዊ የሆኑ የትምህርት ካሪኩለሞች ላይ እነዚህ አይነት ነገሮችን ማካተት ያስፈልጋል። በየትምህርት ቤቱ የሚማሩ አሁን ሌሎች ሀገሮች የሚያደርጉት ነገር ምንድን ነው? እነኝህን ሚስ ኢንፎርሜሽን ዲስ ኢንፎርሜሽን ወይም የተዛቡ መረጃዎችን እውነተኛ ያልሆኑ መረጃዎችን የጥላቻ ንግግሮችን ስር እንዳይሰዱ ከትምህርት ቤት ከካሪኩለም ተቀርጾ እንዲማሩ ማድረግ ነው። ይሄ የረጅም ጊዜ ቅን ሊሆን ይችላል፣ ግን በዚህ በዚህ መልኩ ነው ሀገራት ይሄንን ነገር እየተዋጉ ያሉ። እንግዲህ ጋቢና ላይ በጣም አጠር ያለ ሰዓት ስላለን ነው ሀሳብህን የቆረጥኩት። በእኛ በኩል ጋቢና ቪኦኤ የሚለው የወጣቶች ፕሮግራም ላይ ማክሰኞ ቀን ፋክት ቼኪንግ ወይም የጋቢና ማጣሪያ የምንለው ፕሮግራም አለን። በእርግጥ አዲስ ፕሮግራም ስለሆነ ብዙም ገና አድማጮችም እያወቁት አይደለም። ግን አንደኛው መንገድ ቅድም የጠቀስከው የሚዲያ ተቋማት ጋዜጠኞች ቬሪፋይ የተደረገ ወይም በጋዜጠኞች የተረጋገጠ መረጃዎችን ማውጣት አንደኛው ጠቃሚ መንገድ ነው ወይም የመፍትሄ ሀሳብ ነው በሚለው ላይ እኛም እንደሱ አይነት ፕሮግራሞችን እያዘጋጀን ነው። በሰፊው ደግሞ ይሄንን ለመቀጠል ጥረት እናደርጋለን። አንተንም መልሰን ለምሳሌ የሚዲያ እውቀትን መጨመር የሚዲያ ሊትሬሲ ላይ እንዴት ነው ማህበረሰቡ ይህንን እውቀት የሚያስተምረው የሚለውንም ውይይት ይዘን ተመልሰን እንገናኛለን በቅርቡ በዚሁ ፕሮግራም ላይ። ለዛሬው በጣም አመሰግናለሁ ዶክተር እንዳልካቸው ጫለ። አመሰግናለሁ ሲሆን ጤናጤናጤናጤና እንግዳዋን እናመሰግናለን። እንግዲህ በማዳመጥ ላይ ያላችሁት ጋቢና ቪኤ ነው። በፌስቡክ እየተከታተላችሁ ያላችሁት ኢንቦክስ አድርጉልን አስተያየቶቻችሁን፣ እንዲሁም ደግሞ በትዊተርም ልታደርሱን ትችላላችሁ ሀሽታግ ጋቢና ቪኤን በመጠቀም ጋቢና ቪኤ አት ቪኤኒስ ዶት ኮም ደግሞ የኢሜይል አድራሻችን ነው። እዛም ላይ መልእክቶቻችሁን ላኩልን። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት በውስጥ መስመር አስራ አራት በሚለው ደውሉ ና ለጋቢና ቪ ብላችሁ መልእክቶቻችሁን አድርሱን። በተለይ ደግሞ ወጣቶች የእናንተ ፕሮግራም ስለሆነ የእናንተን አስተያየቶች እንፈልጋለን። በመቀጠል የምናመራው ደግሞ መደበኛ ትምህርቶችን በዘመነኛ ብልሀቶች ለመደገፍ ያለመ አንድ ኢትዮጵያዊ ድርጅት ነው የምናስተዋውቃቸው አይ ቱተር ኢትዮጵያ ይሰኛል ድርጅቱ። ይህን ዘገባ ያሰናዳው ባልደረባዬ ሀብታሙ ስዩም እንደነገረኝ ይህ አውታር የበይነ መረብ ላይ አስኳላ ወይም ትምህርት ቤት ሊባል ይችላል። ሙሉ ዘገባውን እናዳምጥ። እኔና የዕድሜ እኩዮቼ የተማር ነው እንዴት ነበረ? ደብተርና ብዕር ሸክፈን መምህር አለበት ወደ ተባለበት ትምህርት ቤት በአጀብ ተመን አልነበረምን? የቀጣይ ዘመን ትምህርት ግን ከዚህ ልማድ ለወጥ የሚል መሆኑን ፍንጭ የሚያሳዩ ግኝቶች ብቅ ብለዋል። ወደ ትምህርት ቤት ከሚያቀኑ ተማሪዎች ጎን ለጎን ወደ ተማሪዎች የሚመጡ ትምህርት ቤቶችን ልናይ እንችላለን። በዚህ ማሳያ እንዲሆነኝ ስለ አንድ የኢትዮጵያ የበይነ መረብ ላይ አስኳላ ትምህርት ቤት ነግራችኋለሁ አይቱቶር ኢትዮጵያ ይባላል ስሙ። ውድ ተማሪዎች፣ ዛሬ ደግሞ እንደተለመደው የሰባተኛና ስምንተኛ ክፍል አይቱቶር ኢትዮጵያ ኬሚስትሪ ቪዲዮ ቡክ በውስጣቸው ምን ምን እንዳካትቱ በጥቂቱ እንቃኛለን። አብራችሁን ቆዩ። ኢትዮጵያ ውስጥ ያለውን ከረንት ላይ ያለውን ትምህርት በቴክኖሎጂ የመደገፍ ስራ ነው የሚሰራው። ከሰባተኛ ክፍል እስከ አስራ ሁለተኛ ክፍል ላይ ያሉ ተማሪዎች የኢትዮጵያን ካሪኩለም የኢትዮጵያን መምህራን የኢትዮጵያ ቴክኖሎጂ ኤክስፐርቶች አንድ ላይ በመሆን ልጆቹ የሚማሩትን ነገር በቪዲዮ በአኒሜሽን በፕሬዘንቴሽን ኦዲዮዎችን አንድ ላይ በመጨመር እጅግ በጣም ጣፋጭ እንዲሆን አድርገው ለልጆቹ ከሰባት እስከ አስራ ሁለተኛ ክፍል ላሉ ልጆች እንደ ሰፕሊመንታሪ እንደ ድጋፍ ሰጪ ማቴሪያሎች ያዘጋጃሉ ያንን ቪዲዮዎች እነዛን ቪዲዮዎች ደግሞ ልጆቹ ስልካቸው ላይ ታብሌታቸው ላይ ቤታቸው ኢንተርኔት ካላቸው በዌብሳይት ኮምፒውተር ካላቸው በኮምፒውተር ይህንን ነገር ማየት የሚችሉበት ነገር ነው። ሲስተሙ ሳይድ ነው ያለው። መንበሩ በቀለን የሰማችሁት የኢትዮጵያ አንደኛና ሁለተኛ ደረጃ ተማሪዎችን አጋዥ ትምህርት ለመስጠት የተመሠረተው አይቱቶር መርሃ ግብር አንደኛ መስራች ነው። አይቱቶር ኢትዮጵያ በየደረጃው ለሚገኙ ተማሪዎች የሚሆኑ ማስተማሪያ ቪዲዮዎችና አኒሜሽኖች የተሰነዱበት ስፍራ ነው። በዚህ መልኩ የቀረቡት ማስተማሪያዎች ተማሪዎች የሚማሩት ትምህርት በቀላሉ እንዲሰርጽባቸው ያደርጋል ብለው ያምናሉ ፈጣሪዎቹ። አውታሩን የማዘጋጀት መንገድ ግን ቀላል የሚባል ስራ አልጠየቅም። ብዙ ዲፓርትመንቶች ናቸው ዝግጅቱ ላይ አንድ ላይ የሚሳተፉት መምህራኖች አሉ። ሌላም መምህራኖች ሆነው ደግሞ እነዛን መምህራን ኦዲት የሚያደርጉ አሉ። ቴክኖሎጂካሊ የቴክኒካል ቪዲዮ ኤዲተር ቲም አለ፣ አኒሜተር አለን። እነዚህ ሁሉ አንድ ላይ ሆነው ነው መጀመሪያ ስክሪፕት የሚጽፍ መምህር አለ። ያንን ስክሪፕት እየጻፈ እያጠፋ የተለያዩ ነገሮችን ፎርሙላዎችን እያሳየ ወርክ አውት እየሰራ እዛ ስቱዲዮ ውስጥ ያንን ነገር ይሰራል። እሱ የሰራውን ነገር ኦዲት የሚያደርጉት መምህራኖች ኦዲት ያደረጉታል። ያንን ካለፈ በኋላ ደግሞ የሚቆራረጡ የሚጨማመሩ ይሄ ፋይንቲውን የሚደረጉ ነገሮችን ደግሞ ወደ ቴክኖሎጂ ዲፓርትመንት ይገባል። ያ ካለፈ በኋላ ደግሞ ይሄ መጽሐፎቻችን ላይ ሙከራ ነክ ነገሮች ሲሆኑ ወደ አኒሜሽን ዲፓርትመንት ይገባል። እዛ ውስጥ ደግሞ ያቺ ነገር በአይን ስትታይ ያው ምናልባት ታውቀዋለህ፣ ኢትዮጵያ ውስጥ ያለውን ነገር የላብራቶሪ ኢኩፕመንት ማስመጣት ትልቅ ትልቅ ፕሮብሌም ነው፣ አይደለም? በግል ኢኒሽቲቭ ብን መንግስት ትምህርት ቤቶች ላይም እና እነዛን የላብራቶሪ ኤክስፐሪመንቶች በስሪ አኒሜተሮች በመጠቀም ላብራቶሪ ውስጥ እንዳሉ ሆነው እነዛን ሙከራዎች የተወሰኑ ሙከራዎችን ማየት እንዲችሉ የአኒሜሽን ዲፓርትመንት አለ። ከዛ በኋላ እነዚህ ነገሮች በሙሉ ያለቀ ነገሮችን ደግሞ ተቀብሎ ደግሞ ወደ ዌብሳይት ወደ ሞባይል አፕሊኬሽን ወደ ዴስክቶፕ አፕሊኬሽን የሚያስተካክል ደግሞ የራሱን የቻለ ቴክኒካል ዲፓርትመንት ኦር ቴክኒካል ቲም አለ። አይቱቶር ኢትዮጵያ ላይ የሚቀርቡት አጋዥ የቪዲዮ መጽሐፍትና ማብራሪያዎች ዋጋቸውን ቃኘት ቃኘት አድርጌያለሁ። አርባ ዘጠኝ ብር፣ መቶ አርባ ሰባት ብር እስከ መቶ ዘጠና ስድስት ብር እያለ የሚያድግ ነው። ተማሪዎች በሚዘጋጅላቸው የይለፍ ቁልፍ አማካኝነት ወደ ድረገጹ ገብተው ትምህርቶቹን እንደሚከታተሉ ተገንዝቤያለሁ። አንዳንዶቹ ትምህርቶች እስከ አርባ ሺህ የሚጠጉ ሰዎች እንደገዟቸው፣ በሺዎች የሚቆጠሩ ተመልካቾች ደግሞ እዚያው በየነመረቡ ላይ እንዳዩዋቸው ተመልክቻለሁ። የአይቱቶር ኢትዮጵያ አንደኛ መሥራች መንበሩ በቀለ እንደነገረኝ አውታሩ እዚህ ደረጃ ላይ የደረሰው የሚገጥሙትን መሰናክሎች እያለፈ ነው። ሁላችንም እንደምናውቀው ኢንተርኔት ብዙ ቦታ የለም። ያው ከተማዎች ላይ ነው በደንብ የሚገኘው። የኢንተርኔት ያለበትም ቦታ አቅም ያለው ሰው ካልሆነ በስተቀር ምናልባት ዋጋውም ከፍ ይላል እና ብዙ ሰዎች አይበረታቱም። እንትኑን ሞራሉን አያገኙትም። ቪዲዮ አዘጋጅተው ኢንተርኔት ላይ ለቀው እንደዚህ አይነት ነገሮችን መስራት ነገር ላይ አይታይም። ከዛ ባሻገር ደግሞ ኮፒራይት ችግር አለ። ኮፒራይቱን በጣም ይፈሩታል። ስራው በጣም አድካሚ ስለሆነ ከምንም በላይ ያንን ነገር ሰርቼ በኋላ ደግሞ ይዤ በወጣ ኮፒ ይደረጋል የሚል ስራቻ አለ። እነዚህ ነገሮች ናቸው እስካሁን ያቆዩት እና እኛ ደግሞ ወደዚህ ስራ እንድንገባ ያደረገን ቴክኖሎጂ ላይ ነው ረጅም ጊዜ የሠራ ነው እና አሁን ቴክኖሎጂ ላይ ስናይ አንድ ሰው የሚፈልገውን ነገር ኤክስፐርት ሌቭል የሚያደርሰውን ነገር ዩቲዩብ ላይ ማግኘት ይችላል። አሁን አሁን ባለንበት ሁኔታ ላይ ወደ እኛ ሀገር ስንመጣ ደግሞ መጽሐፎቻችን ብቻ ናቸው ሪፈረንሶቻችን። የተለየ እንኳን አፕሮች የምናገኝባቸው ኢትዮጵያዊ ኢትዮጵያዊ የሚሉ ነገሮች የሉንም፣ አልተሰሩም። ዛት ማች እናውቀዋለን። ኢንተርኔቱ ችግር አለ፣ ኮፒራይቱ ችግር አለ፣ የታወቀ ነው። ግን ያው ህልም ተፈርቶ ሳይተኛ አይታደርም እና ስራውን ጀመርነው። በጣም በብዙ ሺህ የሚቆጠሩ ቪዲዮዎች አመታትን ወስደን ነው ፕሮዲስ ያደረግነው የአሜሪካውያን የበይነ መረብ ላይ ትምህርት ቤት ካህን አካዳሚን እንደ መነሻ ሀሳብ የወሰደው አይቱቶር ኢትዮጵያ ከመዋለ ሕፃናት ጀምሮ በመላ ሀገሪቱ ላሉ ተማሪዎች እንዲዳረስ እቅድ መያዙን የነገረን መንበሩ በቀለ በአንዳንድ ትምህርት ቤቶች አገልግሎቱ በነጻ የሚዳረስበትን ጥረት እንደጀመሩም ማጫውቶኛል። ትምህርት ለሀገር ያለውን ፋይዳ በመጥቀስም በሕልማቸው የሚያመን ሁሉ እንዲያግዛቸው ግብዣ ያቀርባል። ትምህርት ላይ መስራት ማለት ትምህርት ለመናገር ሀገር ላይ መስራት ማለት ነውና ይህን ሁሉም የማህበረሰቡ አካል አንድ ላይ ሆኖ የሚሰራው ስራ መሆን አለበት ብዬ አስባለሁ። ትምህርት ለጋቢና ቪኦኤ ሀብታሙ ስዩም ዋሽንግተን ዲሲ። ሰላምታውን ለዘገባው እናመሰግናለን። በመቀጠል ደግሞ የአየር ንብረት ለውጥ ሰዎችን ከመኖሪያቸው እያፈናቀለ በርካቶችንም ለግጭት እየዳረገ ነው። ይህን የሚያሳይ አጭር ዘገባ ይሰማል። ዘገባው የሲሲ ፎር ሲኪ ያያ ነው። ሀብታሙ ስዩም ያሰማናል ኢትዮጵያ፣ ኦሮሚያ ክልል ውስጥ የምትኖረው አሻ ከሊፋ በመጀመሪያ ድርቅ አዝመራዋንና ከብቶቿን ጨረሰባት። በመቀጠል ባለቤቷና ወንድሟ በብሔር ግጭት ምክንያት ተገደሉ፣ ከልጆቿ ጋር ተሰደደች። በድርቁ ምክንያት ከብሔር ግጭቱና ከመፈናቀላችንም በፊት ቢሆን በቀን አንድ ጊዜ ብቻ ነበር ምግብ የምናገኘው። ተመራማሪዎችና አጥኚዎች እንደሚሉት የአሻን ታሪክ የመሰለ በአንድ ወቅት ባለጸጋ የነበሩ በተውሰበሰበ የአየር ንብረት ለውጥና ግጭት ምክንያት የተደቆሱ ቤተሰቦች ታሪክ ለወደፊቱ እየተለመደ መምጣቱ አይቀሬ ነው። መሰል አደጋዎች እየተደጋገሙ ሲመጡ በተመናመኑ የተፈጥሮ ሀብቶች ሰበብ ፉክክርና ግጭት በሰዎች ዘንድ እንደሚዘወተርም ይናገራሉ። ከባላ ጋር ብሔር የሆኑ ታጣቂዎች ባለቤቷን ከገደሉባት በኋላ አሻ ከልጆቿ ጋር ወደ ተራራማ የሀገሪቱ ክፍል ተሰዳለች። የስደት ጉዞአቸው አስቸጋሪና አምስት ቀናት የፈጀ ነበረ። የልጆቿ እግር እየደማ ነበር። በወቅቱ መጫት የነበረችው አሻ የጡት ወተቷ እስከ መድረቅ ደርሷል። አንድ ሰላማዊ ሰፈር ሲደርሱ እሷና አራት ልጆቿ በስተ መጨረሻ የጤና አገልግሎት ለማግኘት ችለዋል። የዓለም አቀፉ የቀይ መስቀል ድርጅት ፕሬዚዳንት ፒተር ማውሪድ እንደሚሉት በርካታ ሰዎች ግጭቶችና የአየር ንብረት ለውጥን ግንኙነት እየተረዱ ነው። እየተመናመነ የሚሄድ የኑሮ ሁኔታ ከበቂ በታች ከሚያመርት መሬት ጋር የሚደረግ ግብግብ ዓመታትን በድርቅ ካሳለፉ በኋላም የችግራቸው ምንጭ ሆነዋል። ከዚያ በኋላ ነው እንግዲህ ግጭት ያስተናገዱት ነው ያሉት። የአሰሳ ማዕከል የሚባል ተቋም ይፋ እንዳደረገው በ2018 የጎረጎሰውያኑ ዘመን ኢትዮጵያ በግዛቷ ውስጥ አዲስ በተፈናቀሉ ሰዎች ቁጥር ቀዳሚ ሆናለች። የተወሰኑት ከጎርፍና ድርቅ ይሸሻሉ። የተወሰኑት ደግሞ ከግጭቶች። የአየር ንብረት ለውጥ በብሔሮች መካከል የሚፈጠር ግጭት ብቸኛ መንስኤ አይደለም። የዓለም የአየር ትንበያ ተቋም እንደሚናገረው ወደ ከባቢ አየር የሚለቀቀው ካርቦን ዳይኦክሳይድ በአሁኑ መጠን ከቀጠለ የባሱ የአየር ሁነቶች ይጠበቃሉ። የተባበሩት መንግስታት ድርጅትም ዓለም በሚሊዮኖች ለሚቆጠሩ የአየር ለውጥ ስደተኞች መዘጋጀት አለባት እያለ ነው። እንግዲህ አድማጮች ለዛሬ የያዝንላችሁን እዚህ ላይ አጠናቀናል። አብራችሁን ስለነበራችሁ በፌስቡክ ስታዳምጡን፣ በሬዲዮ ስታዳምጡን ለቆያችሁን እናመሰግናለን። አት ቪ አማሪክ በፌስቡክ በትዊተር እንዲሁ ሀሽታግ አጋቢና ቪን በመጠቀም መልዕክት አድርሱን። በቴዲ አፍሮ ሕልም አይደነገምም እንሰናበታችኋለን። ሳስተናግዳችሁ ያመሸሁት ኤደን ገረመው ከአቀናበራችን ኤልያስ ገበየው ጋር ነበርኩ። ደህና ደሩ what be to

tô indo lá de novo viu e se cantava no romoti